ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ ብሳሙ አብደላ። ለሶስቱ የሱዳን ግዛት የኮቪድ አስራ ዘጠኝ ክትባቸው በሚቀጥለው ሳምንት ይከፈታል። የነብራስካ ግዛት ከሰኞ አፕሪል አምስት ጀምሮ የአስራ ስምንት አመትና ከዚያ በላይ ዕድሜ ያለው ማንኛውም ሰው እንዲከተብ ለማድረግ አቅዷል። የህዋ ግጂ ኪምራንዶ ስ ናሳ እና መጤ ብሩ ናቸውን ጨምሮ ክትባት በሁሉም ብቁ መሆን ሃይማኖች እቅፍ ውስጥ እንደስገባቸው ትነግራለች። ሪናልዶስ ከሲዲሲ የተደረገው ምርመራ ክትባት ራሳችንና ሌሎችንም ከኮቪድ አስራ ዘጠኝ ለመጠበቅ በጣም ጥሩ መንገድ መሆን ያሳያል ብለዋል። እድሜያቸው ከ አስራ ስድስት ና ከዚያ በላይ የሆኑ ሰዎች ከሰኞ ጀምሮ ብቁ ናቸው። ሪናልዶ የወቅቱ ክትባት ደረጃ ከቀጠለ ብቁ ከሆኑ አይዋኖች ውስጥ ሰባ አምስት ፐርሰንት የሚሆኑት እስከ ሐምሌ መጀመሪያ ድረስ ክትባት ይሰጣሉ። ከአስራ ሰባት አመትና ከዚያ በላይ እድሜ ባለው በደቡብ ዳኮታ ውስጥ ያሉ ማንኛውም ሰው ከሚቀጥለው ሳምንት ጀምሮ በኮቪድ አስራዘጠኝ ላይ ክትባት የማግኘት መብት አለው። ማስታወቂያ የመጣው በመላ ሀገሪቱ በቅርቡ በተከሰቱ ጉዳዮች ላይ ነው። በቀጣይ ማክሰኞ እና ሐሙስ በሱላንድ ዲስትሪክት ጤና በኩል ቅጥሮቹ አሁኑን በሱስሪ ውስጥ በሚገኘው የሱላንድ ኤክስፖር ማዕከል ውስጥ ይገኛል። እድሜያቸው 16 እና ከዛ በላይ ለሆኑ ሃይዋኖች ነዋሪው የፊዘር ክትባት ይገኛሉ። ባለፉ 24 ሰዓታት ውስጥ በውድበሪ ኮኒ ውስጥ የጤና ባለስልጣናት 42 ለአዲስ ኮቪድ-19 ተጠቂ መገኘታቸው ገልጸዋል። ሰዎቹ ሲታመሙ ቤታቸው እንዲቆዩ ከብዙ ሰዎች እንዲርቁና ሲገኙን ክትባት እንዲያገኙ ይመከራሉ። በውድብሪ ኮኒ ውስጥ የስራራ ቅናት የሙከራ አንድ ሰባት ነጥብ አንድ ፐርሰንት ሲሆን ያዘንሹም ከፍ ብሏል። የክልሉ መጠን ደግሞ አራት ነጥብ ስድስት ነው። የአይዋ ብርሰብ ጤና መመሪያ ከ500 በላይ አዳዲስ ልብ ወለድ የኮሮና ቫይረስ ጉዳዮች ያሳየ ሲሆን አዲሱ የሞተ ደገም አልተከሰተም። በክልሉ ቫይረስ የተያያዙ 191 ሆስፒታል ህመምተኛ ያሉ ሲሆኑ 15ቱ በሱብስዲ ሁለት ሆስፒታሎች ህክምና የተደረገላቸው እንደሚገኝም ገልጸዋል። አመሰግናለሁ።